ከማህበረሰብ ለማህበረሰብ ኢትዮጵያውያን ከኢትዮጵያ ርቀው ቢኖሩም በምናባቸው ውለው የሚያድሩት ግና በእናት አገራቸው ምድር እቅፍ ውስጥ ነው። ሁሌም ሐዘንና ሐሴቷን ይጋራሉ፣ ሰላምና እድገቷን ይመኛሉ። እንደ ልዩ የዘመን መቁጠሪያቸው ሁሉ አመቱን ቆጥሮ ታሪካዊ ግዝፈት ነስቶ የካቲት 22 ማርች አንድ ቀን ሲደርስ የዓለም ጥቁር ሕዝብ የነጻነትና የድል ምልክት የሆነውን የአድዋ በዓል በድል አድራጊነት መንፈስ ዘመን ባልሻረው የኢትዮጵያዊነት የኩራት መንፈስና የልጅነት ውለታን በምስጋናና ውዳሴ የአድዋ ሰማዕታትና ጀግኖችን በአንድነት ይዘክራሉ። ዘንድሮም የሚሆነው ይህ ነው። በአገር አውስትሬልያ ቪክቶሪያ ውስጥ ኢትዮጵያውያን ማኅበረሰብ ማኅበር አስተባባሪነት ቅዳሜ የካቲት ሰላሳ ። ማርች 9 128ኛው የአድዋ ድል በዓል ኢትዮጵያዊነት የማንነታቸው መገለጫ በሆነው ኢትዮጵያውያንና ትውልደ ኢትዮጵያውያን ዘንድ በጋራ ዳግም ሞገስ ይላበሳል። ይህንኑ አስባብ አድርገንም ከማኅበሩ ምክትል ፕሬዚደንት ዶክተር ተስፋዬ ይግዛውና የማኅበሩ የህዝብ ግንኙነት ኃላፊ ወይዘሪት ገነት ማስረሻ ጋር ተነጋግረናል። መነሻችንን ያደረግነው የአድዋ ድል በዓል በግሎ ታሪካዊ ፋይዳውና ትርጓሜው ምንድን ነው በሚል መጠይቅ ነው። የዶክተር ተስፋዬ ይግዛው ምላሽ እንዲህ ነው። ካፋውን በጣም ነው አመሰግነው። ይህን ድል እንደተለመደው ስለሰጠን እግዚአብሔር ይስጥልን። በጣም ነው እናመሰግነው። የአድዋ ድል ለእኔ በግለሰብ ሁሌ ማስበው ሌሎች ሀገሮች የነፃነት ተነጻ የወጡበትን ወይ ሀገሮቹ የተመሰረቱበትን በዓለም ላይ ማሮች እንደው ሁሉም ማሮች ማለት ይቻላል የሚያከብሩት እኛ ከሁሉም በተለየ ድልን ነው የምናከብርበት። ዛሬ በድል የሚሰማኝ ስሜት አሸናፊነትን ነው ዛሬ ያለው ማነታችን መሰረቱ የቀደመ ሶስት ሺህ ዓመት እንደዚህ የረዘመ ቢቆይ አባቶቻችን በአድዋ ላይ ባስመዘገቡ ድል ነው ያን ታሪካችን አስቀጥለን ማነታችንን ጠብቀን እንድንቆይ ያደረገን ስለሆነ ለእኔ አሸናፊነት፣ ግላይነት፣ አትንኮይ ባይነት ለወደፊቱ ለሌሎቹ ሰዎች ምሳሌ መሆን ነው። ለእኔ በግል የምታለኝ። ወይዘሪት ገነትስ የአድዋ ድል በዓልን ሲያስቡ የአድዋ ድል በዓል ትርጓሜ በውስጡ የሚያሳድረው ስሜት ምንድን ነው? በምን መልኩ ነው አስበው ዘክረው የሚያልፉት? እሺ፣ አመሰግናለሁ ካሳሁን፣ ለይህን ድምፅ ስለሰጠን ስለ ኢንተርቪውም ስለምትተባበሩንም በጣም እናመሰግናለን ስላሰባችሁልን። የአድዋ በዓል እኔ በእኔ በግሌ የሚሰማኝ እኔ ነጻ የሆንኩበት አልተገዛሁም፣ የሚል ነጮች አልገዙኝም፣ አባባቶች ነጻ አውጥተዋል ብዬ የደስታ የጀግንነት ስሜት ነው የሚሰማኝ ሁልጊዜ አድዋን ሳከብረው፣ ሁልጊዜ አድዋን አባቶቼ ናቸው ማስታወሳቸው እነሱ ታግለው ነጻ አድርገውኛል አይደለም እኔን ኢትዮጵያውያን፣ አፍሪካውያኖችም የሚኮሩበት ነገር ስለሆነ እኔ በጣም ደስ ይለኛል። ዶክተር ተስፋዬ የዘንድሮውን 128ኛውን የአድዋ ድል በዓል ምክንያት በማድረግ በቪክቶሪያ ውስጥ ነዋሪ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያንን በዚህ ታሪካዊ ዝክረ በዓል ላይ እንዲገኙ እና አብራችሁ ይህንን በዓል ዘክሮ ለማለፍ ማህበረሰቡ በዚህ በአድዋ ድል ተሰባስቦ በማክበሩ ለራሱም ሆነ የአድዋን በዓል ከማስተዋወቅ አኳያ በቪክቶሪያ ውስጥ ለወጣቶቹም ሆነ ለአዲሱ ተተኪ ትውልድም ሆነ እንደዚሁም ለራሳቸው ባህላዊ ክብርና ኩራት ቀደም ሲል እንደገለጻችሁ ውስጣቸው ለማሳደር በምን መልኩ ይፈይዳል የሚል አሳሰብ አለ። ካምናው፣ ካለፉት ጊዜያቶች ዘንድሮን ለየት የሚያደርገው ምንድን ነው? ካሳን፣ አመሰግናለሁ። በጣም አንኳሪ የሆነውን ነገር ነው ያነሳው። ከመጨረሻው ጥያቄ ብነሳ ከአምናው ወይም ካ በፊት ስናደርገው ከነበረው ሲደረግ ከነበረው የአድዋ የድል በዓል ዝግጅት በምን ይለያል የሚለው እኛ ከአሁን በኋላ በሚወጡት ዓመታት ይሄን የአድዋ ድል በዓልን የአደባባይ በዓል የጥቁር ሕዝቦች በዓል ማድረግ እንፈልጋለን። በዛ ምክንያት በዚህ ዓመት የምናደርገው ኢትዮጵያና ትውልደ ኢትዮጵያን ብቻ ሳይሆን የጋበዝ ነው አሁን እየጋበዝን ያለ ነው ሌሎች አፍሪካዊ እህት ወንድሞቻችን እዚህ በዓል ላይ አሁን የምናደርገው በዚህ ዓመት የምናደርገው በአዳራሽ ነው። በአዳራሽ ውስጥ የምናደርገው ፕሮግራም ላይ የሚመጡ ፕሮግራሙ በአማርኛና በእንግሊዝኛ ነው የምናደርገው። ምክንያቱም ሌሎቹ ሰው ስለጋበዝን እነሱም ኦፍኮርስ አድዋን ማያቅ ሰው የለም። እታይ ደግሞ ጦር ሆኖ ስለአድዋ ማያቅ ስለአድዋ ስና የለም። ስለዚህ እነሱ ይመጣሉ። እዚህ ደግሞ ተወዛ ያደጉ ልጆቻችን እህት ወንድሞቻችን አሉ። አሁን ትልቅ ደረጃ ላይ ደረሱ። እነሱም እዛ ፕሮግራም ላይ እንዲሳተፉ እንፈልጋለን። በዛ ምክንያት ፕሮግራሙ በአማርኛ ነው የሚሆነው። በደሬክት የሚያደርገው ደግሞ ሌሎች አፍሪካውያን በጥቁሮች ማንነት የሚላቸውን ሰዎች ሁሉንም ሰው ጋብዘናል። ይመጣሉ፣ ፕሮግራሙ ላይ ይሳተፋሉ። እኛ ደግሞ ማሳካት የምንፈልገው ዋና ቁም ነገር እኛ ኢትዮጵያ ተወልደን ያደግን ሰዎች ኢትዮጵያ እያለን ይሄ የአድዋ ድል በዓል ኢትዮጵያዊነት ስሜቱ ይዘነው ማንም ሰው እኛ ዝቅ ማድረግ አይችልም ኢትዮጵያ ስትሆን ሁሌ ልኬታ አለ። ከዛ ልኬታ በታች ወደ ታች አትወርድም። ግን አሁን እዚህ ሀገር ስንኖር የምናያቸው ብዙ ጊዜ ይሄ ቡሊንግ ወይንም የቪክቶሪያ ፖሊስ በአደባባይ የተናገረው ነገር የጥቁር ልጆች፣ አፍሪካያ ልጆች መጀመሪያውም ከህግ አስከባሪዎች ጋር ከህግ ጋር ግንኙነት የሚፈጥሩት ከቡሊንግ ጋር በተያያዘ ነው። ቡሊንግ እንዲሁም አብዛኞቻችን እኮ የአማርኛ ትርጓሚ እንኳን የለውም። ስለዚህ እነዚህ ልጆች ራሳቸውን ቢያውቁ እኔ አንድ ሰው መጡ በጥቁርነት የፈልገው ነገር ቢን ምንም መሌ የሚያስከፋኝ ነገር የለውም። እሱ ጋር ድብድብ እዚህ ተወልደው ላደጉ ልጆች ግን ያንን መሰረት ስለሌላቸው በቀላሉ ሊበሳቸው ይችላሉ። በቀላሉ ማንነታቸው ኮንፊውዝ ሊያደርጋቸው ይችላል። እዚህ ፕሮግራም ልጆቻቸውን ቤተሰቦች ሊወሉ እንዲመጡ የምንፈልገው አፍሪካዊነታቸው፣ ጥቁርነታቸው ያልመሰረት እንደሆነ አፍሪካዊ መሆን ጥቁር መሆን የእግዚአብሔር ጸጋ ነው። የተፈጠረ ነገር ነው። ያንን መቀየር አይቻልም። ግን እኛ ደግሞ የሚያኮራ ታሪክ አለ። አሸናፊዎች ነው። አሸናፊ የሆነ ሰው እድሜ ልክ ማሸነፍ የለብም። ግን የጀግኖች ልጅ ስትሆን አንተ የሚሰማ ኩራት አለ። ያን ኩራት ልጆቻችን የሚመጣው ጀኔሬሽን ላይ እንዲያርባቸው ያለ ኩራት እንዲያገኙ አንድ ፣ ሁለተኛው ደግሞ ቤተሰቦቻቸው በስደት የወጡ ሰዎች በሙሉ ታሪክ እንዳላቸው ትልቅ ታሪክ ነው። ትንሽ ታሪክ አይደለም። ለጥቁር ሕዝቦች መኩሪያ የሆነ ለጥቁር ሕዝቦች በባርነት ለነገሩት በሙሉ የትግል መነሻ የሆነ የራሳችን የምንለው የተለይ ባል የሚቆጠ የምንደርስባቸው ሰዎች ያሉበት ድል ስለሆነ ልጆቻችን እንዲያውቁ ለማድረግ ነው። እኛ ደጋግመን ካሁን በፊት እንደተናገርነው ትኩረታችን ወጣቶች ስላያል ወጣቶቹ መጥተው ወደፊት መጥተው የኢትዮጵያዊነት እንዲቀበሉ ወደፊት እንዲያራምዱት ታሪክ እንዳላቸው አብዛኛው ታሪክ ያለው ኦፍኮርስ በሚነገርባቸው ቋንቋዎች ኢትዮጵያ ውስጥ ያሉ ቋንቋዎች ቋንቋዎች አብዛኞቹ ልጆቹ ይህንን ቋንቋ ሊሰሙ ይችሉናል። ግን እንደዚህ ዲቴል የሆነውን ታሪክ ለማወቅ ስሚያስቸግራቸው ለወደፊቱ የአደባባይ የሚያደርግ እቅር ስላለን ይህን ለማሳካት ዋናው ይህን ፕሮግራም ለማድረግ አይቀርንበት ነት አሁን ወይዘሪት ገነትስ የዚህ የ128ኛው የአድዋ ድል በዓል ዘንድሮ የሚከበረው በተለይም ሕብረተሰቡን በቪክቶሪያ ውስጥ ያሉትን ኢትዮጵያና ትውልደ ኢትዮጵያውያን ዘንድ ምን አይነት በጎ ተጽዕኖ ሊያሳድር ይችላል? የሚያውቁት የአድዋ ድል የተገኘው በመላው ኢትዮጵያውያን አጥንትና ደም ውህደት ነው። በዛ መንፈስ ምን አይነት የውህደት የሕብረትና የአንድነት ስሜትን ሊያሳድር ይችላል? ይሄም ውርሳ ሻራው በዘላቂነት ሊያስቀጥል ይችል ይሆናል የሚል እሳቤ አለ። በእናንተ ዘንድ ያንንስ እውን ለማድረግ ጥረታችሁ እስከምን ድረስ የሚሄድ ይሆናል በዕለቱ ዝግጅት ላይ? እሺ አመሰግናለሁ ካሳሁን። አብዛኛውን ተስፋዬ ነገሮችን እንገልጾታል። የኛ ከልጆች ደግሞ ወላጆች መጀመሪያ ወላጆች ገብቷቸው ወላጆች መተው ታሪካቸውን ለልጆቻቸው እንዲያስተብሩ ልጆቻቸውን ይዘው እንዲመጡ ልጆቹን እንዲሰባሰቡ በተቻለን ብዙ ሰዎችን አሳሰናል። በግጥሙ በስነጽሁፍ በድራማ እንዲሳተፉ ልጆች እንዲዘምዱ ለወደፊት እነሱ ይህን ታሪካችን የኛ የራሳችን ነው ብለው ራሳቸው እንዲሰሩበት ነው የሚያስገላችል እና የተወሰኑ ወጣቶች እዚህ ያደጉት ልጆች እንዲሳተፉ እየተባበርን ነው። ወላጆች ወላጆች አብዛኛው ወላጆች በልጆቻቸው ላይ ይህን ታሪካቸውን ነጻነታቸውን ከፍተኛ የሕዝቦች መሪ እንደሆን እንዲያሰምሩ ልጆቻቸውን እንዲያመጡ ያ ነው ስላችን እያስተባበረ ነው የሚያለ ያለ ዶክተር ተስፋዬ በተለይ በአሁኑ ወቅት ኢትዮጵያ ውስጥም ሆነ በዚህ በውጭ ሀገር በመላው ዓለም ተበትነው ባሉ ኢትዮጵያውያን ዘንድ በአሁኑ ወቅት ውጥረት ውስጥ ሆነ ያለው በመካከል ያሉ ልዩነቶች ከጊዜ ወደ ጊዜ እየሰፉ የመሄድ በጎሳም በሃይማኖትም የተለያዩ ረት አለማዊ አሳሳሰቦችም ጭምር ላይ የደረሰበት ሁኔታ ላይ ነው የመቶ ሀያ ስምንተኛ አድዋ ድል በዓል በሚከበርበት ወቅት ይህንን በዓል በአንድነትና ና ህብረት ጥሪ መንፈስ ማክበሩ በዛ ዕለት አንድ ሁነኛ አስተዋጽኦ ነው። አድዋን ድል ህብረትና መንፈስ እንደዚሁም ደግሞ ውለታ የሚገባን ልጆችንን ቅድመ አያቶቻችን ለበረከታችሁት አስተዋጽኦ ሁሌም እንዘክራችኋለን። ታሪካችሁ ልባችን ውስጥ ተጽፎ ያለ ነው አንዘነጋውም የሚል መልእክት ማስተላለፊያና ምስጋናም ማቅረቢያ ጭምር ነው። በህይወታቸውን ዋጅተው ኢትዮጵያን ቅድም እንደገለጻችሁት አልገዛም ባይነትና አሸናፊነት መገለጫ እስኪሆን ድረስ ከአልፎም ከኢትዮጵያውያን የመላ ጥቁር ህዝብም ቅርስ ና የነፃነት ምልክት እንዲሆን አድርገዋል። በሌላ በኩል ይህንን እውን ለማድረግ ና ለማዝለቅ ከአንድ ቀን ክብረ በዓል ዝግጅት ና ንግግሮች፣ ግጥሞች ወይም ቲያትሮች ባሻገር ዘላቂ እንዲሆን አድዋን በየዕለቱ ለማክበር ና በዛ መንፈስ ኢትዮጵያውያንን ቀርጾ ወደ አንድነት ወደ ህብረት እንዲመጡና የእነኛን የአባቶች ጉለታ ና ህልም እውን አድርጎ ኢትዮጵያ ነጻውን እንድትቀጥል ለማድረግ ምን አይነት ጥረቶች ሊደረጉ ይገባል? ምን እቅዶች ሊነደፉ ያሻል? ይላሉ። አመሰግናለሁ። ካሳሁን፣ ያነሳኸው በጣም ከባድ ጥያቄ ነው። እንዳልከው ብዙ ምክንያቶች ለመለያየት ወደ ችግር ለመግባት ጥረት የሚደረግበት ወቅት ላይ ያለ ነው። ግን አዘሴም ታይም ደግሞ ቀን የሆኑ ሰዎች አሉ። በጋራ አብረን እንድንሰራ አብረን ከቆምን ንፋሱ አይጥለንም፣ ብቻችን ከቆምን ደግሞ ያው እንደሰን በቤት ንፋሱ ይጥለናል በሚል ኢትዮጵያዊነታችንን አጠንክረን እንድንቀጥል ከአድዋ የበለጠ ምልክት የለንም። ከአድዋ የበለጠ ተምሳሌት የለንም። አድዋ የዘመቱ ሰዎች ከሰሜን እስከ ደቡብ ይመለከተኛል፣ ይሄ የኔ ክልል ስለሆነ እዚህ እያልዋጋ ልዋልካም ሳይ የኛው ንጉስ ከዚህ ቦታ የመጣ ስለሆነ እሱ ያዘኛል ሳይሉ በንጉስ ትእዛዝ፣ መገናኛ በሌለበት እርስ በራሳቸው በራሳቸው መንገድ ተሰባስበው ስንቃቸውን ከቤታቸው ተሸክሞ መጥተው ያቆዩትን ሀገር እኛ ደግሞ የመጣ ነው ሰዎች አሁን ያለንበት ደረጃ ላይ መረታችን፣ ያሳዝናል። ግን ሁልጊዜም ተስፋ አለ። ሀገርን የሚያቆመው የጥቂት ሰዎች ተስፋ የብዙሃኑ ተሳትፎ ነው። እኛ ይሄ የአድዋ ድል ትልቁ የሀገራችን የምትቀጥልበት ህዝባችን ከችግር ወጥቶ የውስጥ ችግርም የውጭ ችግርም ሲመጣ በጋራ የሚያሸንፍበት ምሳሌ ስለሆነ ይህኛውን እንደ ኦፖርቱኒቲ ነው እኛም እዚህ ያለነው እንደ ኢትዮጵያ ኮሚኒቲ የምንጠቀምበት በብሔረሰብ፣ በሃይማኖት፣ በቋንቋ ሳንለያይ ፕሮግራሙን ለሁሉም ሰው ጥሪ ቀረብን ነው። ከአሁን በፊትም እንዳየነው ቶርናመንቱ ላይ እንዳየነው ሁሉም ኢትዮጵያዊ ነው የመጣው። እኔ እንደዚህ ነኝ፣ እኔ እንደዛ ነኝ፣ ከኢትዮጵያ ውጭ የሆኑ ሰዎችን እኛ አብረን ስንቆም ጥንካሬያችንን አይተው መጥተዋል። ስለዚህ እኛ የምናደርገው በቅንነት አብረውን ከሚሰሩ ሰዎች ጋር በኢትዮጵያዊነት ከኢትዮጵያዊነት ውጭ ሌላ ክራይቴሪያ ማስቀምጡ ሰዎች ጋር እንሰራለን። የተለያየ የሚጎትቱ ነገሮች አሉ ያንን ምንም ግና የሚደረግ ነገር አይደለም። ግን እኛ እዚህ ባለንበት ሀገር ላይ ለእኛ የሚጠቅመን በአንድነት መቆም፣ እዚህ ያለውን ችግር ለመቅረፍ በአንድነት መቆም ኢትዮጵያ ውስጥ ሀገራችን ላይ ያለውን ችግር የሚደርሱትን የተፈጥሮ ችግር ሊሆን ይችላል፣ መንግስታት የሚያደርሱት ችግር ሊሆን ይችላል፣ የሰፈር ጎረምሳ የሚያደርሰው ችግር ሊኖር ይችላል። ያንን ሁሉ ተጽዕኖ ማድረግ የምንችለው ኮሌክቲቭ ላይ አብረን ስንቆም ይሄ አድዋ ደግሞ ማሳያ ነው። ከአድዋ ውጭ አድዋን ሁሌ ልቦናችን ውስጥ ነው ያለው። እኔ ልቤ ውስጥ አድዋ አይጠፋም። አድዋ የት እንደሆነ ወይም ጦርነቱ የነበረበት ቦታ ማያውቁ ሰዎች አሉበት ቦታ በዛ ጊዜ እንደሚታወቀው ከእስልምናውም ከክርስትናውም አዛዥ የነበሩ ሰዎች ወታደሮቻቸውን አዝምተው ሄደው ችግሩን የፈቱበት ነው። ስለዚህ እኛም ዛሬ ያለንበት ሀገራችን እዚህ ቪዚብል የሆነ ጣሊያን መጥቶ እንደወረራት የሚታይ ነገር ባይኖርም ብዙ ችግር አለ ያንን ችግር መቅረፍ የምንችለው እኔን አይመለከተኝም፣ እኔ ዚ ደጋፊን የዛኛው ደጋፊን ሳይሆን በኢትዮጵያዊነት ከቆምን ለራሳችን ብቻ ሳይሆን ለሌሎቹም ትናንትና አርያ ለሆናቸው የአፍሪካዊ እህት ወንድሞቻችን አገሮችን መመኪያ ዋልታ እንሆናለን። አሁን አንተ ያነሳለኝ ጥያቄ ካሳሁን ምን እያደረጋችሁ ነው? ከአንድ ቀን አደባባይ ከአንድ ቀን ግጥም ከማንበብ ውጭ ምን እየተደረገ ነው? ብዙ ነገሮችን ለማድረግ እያቀድን ነው። እኛ ተኩረን እየሰራንበት ያለ ነው። ልጆቹ ላይ ነው። ወጣቶቹ ላይ ነው። ወጣቶቹን ስናመጣቸው ቤተሰብም አብሮ ይመጣል። እኔ በጣም የገረመኝ ነገር ወጣቶቹ ጋር ስነጋገር እርስ በርሳቸው ቤተሰብ የማይነጋገር ቤተሰብ በጎሪጥ የሚተያይ ልጆች ልጆቹ አብረው ነው የሚውሉት፣ አብረው ነው ኳስ የሚጫወቱት። ስለዚህ ልጆቹ ላይ ብንሰራ አንደኛው ቤተሰብ ከአንደኛው እንዳይነጋገር እንዳይቀራረብ ያደረገውን ችግር ልጆቹ ላይ እንዳይደርስ ማድረግ እንችላለን። ልጆቹ ደግሞ አብረው ከሆኑ ቤተሰብ እኮ ተከቦትቶም ሳይፈልግም እኮ አብሮ መቀራረብ ይችላል። ያንን ለማሳካት የሚያስችሉን የኢትዮጵያ ሊገናኙበት የሚችሉ አዳራሽ፣ ቢሮ እንዲሰጠን እኛ ማድረግ የምንችለውን በሙሉ እያደረግን ነው በተጠናከረ መልኩ የሴቶች ጉዳይ፣ የወጣቶች ጉዳይ፣ የስፖርቱንም ጉዳይ ከልጆቹ ጋር ደግሞ ትምህርት ቤት እና ዩኒቨርሲቲ ወይም ስራ ለመጀመር እያሰው ያሉ ወጣት የኛ ልጆች እህቶችን እነሱን የምንረዳበት የሜንቶሪንግ ፕሮግራም እያዘጋጀን ነው። ሌሎች ለትልልቅ ሰዎች ደግሞ ለአባቶችም፣ ለእናቶችም፣ ለፋሚሊዎቹም አውቲንግ እያዘጋጀን ነው። እንደ ካምፒንግ ሄደን እንደው ካለንበት ወጥተን እስኪ ቁጭ ብለን የምንወያይበት እኛ ሀገር ትልልቅ ሰዎች ቁጭ ብለው ይወያያሉ። እንደዚህ አይነት ኦፖርቱኒቲዎችን ለመፍጠር አንድ ቀን ከሚደረግ ንግግር ያለፈ ግን ኮሚዩኒቲዎቹ እንዲመጡ እንዲገናኙ ለምሳሌ ሜንቶሪንግ ፕሮግራም ብንጀምር እኔ ሜንቶር ማደርገው ልጅ ከቤተሰቦቹ ጋር ታላውቀው ግንኙነት እየፈጠረ የነበረውን የተሰበረውን ብሪጅ እያጠፋን እያጠበብን ሚያለያየን ነገር እኮ ይኖራል። አንድ ቤተሰብ ውስጥ ባልና ሚስት ሚያለያያቸው ነገር ይኖራል። ግን አብረውን ስለዚህ ከነልዩነታችን አብረን ሊያኖሩ አብረን ሊያኖሩ የሚችሉ አብረን በመኖራችን ደግሞ በጣም ብዙ ትሩፋት ልናተርፍባቸው የምንችሎች ነገሮች ስላሉ አብረ መምጣታችንን የግዴታ ያስፈልገናል። ያንን እናደርግ ያሰብነው በተለያየ መልኩ ሰውን ኢንትረስት በሚያደርገው መልኩ ሊመጣ ለማድረግ ብዙ ጥረቶች እያደረግን ነው። ምናልባት የተወሰኑ ሲሳኩልን አሁን በቅል ደረጃ ላይ ያሉትን የተወሰኑትን ዘርዝር ያለው ግን ሁሉንም በአንድ ጊዜ ማሳካት አንችልም። ግን ግራጁዋል እያሳካናቸው ስንሄድ፣ ምናልባት ካሳሁን አንተም ሁላችንም እንደምናውቀው ኢትዮጵያዊነትን አተኩሬ የምሰራበት ጉዳይ ነው። ስለዚህ አንተም ታግዘናለ፣ አብረን እንሰራለን የሚል ተስፋ አለኝ። አመሰግናለሁ። ወይዘሪት ገነት መቶ ሀያ ስምንተኛው የአድዋ ድል በዓል የፊታችን ቅዳሜ የካቲት ሰላሳ ወይም ደግሞ ማርች ዘጠኝ ይከበራል። ስፍራውና ሰዓቱ የት ነው የሚሆነው? ከዛ ባሻገርስ የዕለቱ ዝርዝር ክንውኖች፣ መርሃ ግብሮች ምን ይመስላሉ? እ ከሰሆን አመሰግናለሁ። እንደተነጋገርነው ፕሮግራማችን የሚካሄደው ሳተርዳይ ማርች ናይን ሰቨንቴን ፎ ሳተርዳይ ከሱፒኤም ጀምሮ ነው። ቦታው ደግሞ ሲዩኒዋን የአርደን ስትሬት ሜዲሰን የኢትዮጵያ ኮሚኒቲ አዳራሽ ነው። ከአሁን በፊትም እዛ ነበረ ያዘጋጀ ነው። ሌላው በእለቱ እንግዶች ጋብዘናል፣ የተለያዩ የውጭ ከውጭም የሚመጡ እንግዶች ያሉን አባቶችን ጋብዘናል። የስነ ጽሁፍ ፕሮግራሞች ይኖሩናል። የሻይ ቡና ፕሮግራም ይኖሩናል። የድርስ ፕሮግራም አለን የአዋቂዎችም አለን ሙዚቃዎችም አለን። ታሪካችን ስለ አድዋ ምንነት የሚናገሩ አንዳንድ የተጋበዙ ሰዎችም አሉ። የአማር የደመቀ ፕሮግራም ይሆናል። ይጠብቃለ ከሳሁን እዚሁ ላይ ለመጨመር ያክል እንደው ለማጥራት ያክል በቀኑ ለማድረግ ነበር ያሰብነው ማርች ሁለት ላይ ግን አንፎርቹኒትሊ ማርች ሁለት ላይ አዳራሹን ማግኘት ስላልቻለን ወደ ማርች ዘጠኝ ያስተላለፍነው እንጂ ፕሮግራሙን እዚህ ለመሰረዝ ወይንም ለማቆም አስበን ሳይሆን የአዳራሽ ጥረት ነው ዛን ቀን እንድናደርግ ያደረገ። አመሰግናለሁ ዶክተር ተስፋይ። በዚህ አጋጣሚ በቪክቶሪያ ነዋሪ የሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን በስፍራው ተገኝተው መቶ ሀያ ስምንተኛን የአድዋ ድል በዓል በጋራ በህብረት በአንድነትና በኢትዮጵያዊነት መንፈስ እንዲያከብሩ ለማድረግ ጥሬው ምን ይሆናል ወይም መልእክቶ ምን ይሆናል? አመሰግናለሁ ካሳሁን። ጥሪያችን ዝግጅት አዘጋጅተናል እህት ወንድሞቻችን፣ ኢትዮጵያውያን፣ ኢትዮጵያውያን ያልሆኑ ይሄ ፕሮግራም ይመለከተናል፣ ይሄ ፕሮግራም የኛ ነው የሚሉ ማንኛውንም ሰው እንዲመጡ እየጋበዝን ነው። እንዲያው አንድ ማስመር የምፈልገው ቤተሰቦች፣ ወጣት ልጆች ያላችሁ ልጆቻችሁን ይዛችሁ ብትመጡ ጥሩ ነው። ከአሁን በፊት ይደረግ ከነበረው በአንዳንድ ጊዜ ልጆቹ የማይሰሙት ከሆነ ፕሮግራሙ ምን እየተደረገ እንደሆነ ካላወቁ ሊሰለቻቸው ይችላል። አሁን ግን ፕሮግራሙን እኩል ከፍለ ነው ግማሹ በአማርኛ ግማሹ በእንግሊዝኛ የሚደረግ ፕሮግራም ነው። ስለዚህ ልጆቹንም ኢንጌጅ የሚያደርጋቸው ነገር ስለሚኖር ልጆቻችሁን ይዛችሁልን ብትመጡ ለትልልቅ ሰዎች ደግሞ ምናልባት የኢትዮጵያዊነትን በጦርነት ያሳለፋችሁ ሰዎች ካላችሁ የኢትዮጵያ ውስጥ ብዙ ትግሎች ተደርገዋል። እዛ ላይ ተሳትፎ የነበራችሁ ሰዎች የእናንተ በዓል ስለሆነ እናንተ የምናከብርበት የምንዘክርበት ስላደረጋችሁልን እግዚአብሔር ስጥ የምንልበት ስለሆነ ምናልባት የክብር ልብስ ያላቸው ያንን የክብር ልብስ ለብሰው መጥተው አሉን ቢያደምቁልን፣ ክብሩ ለኛ ነው፣ ክብሩም ለኢትዮጵያ ነው። ክብሩም ዛሬ ያለንን ማንነታችን ላስጠበቁ እና ለወደቁ ወገኖቻችን ምላሽ ስለሚሆን እነሱም እንዲመጡ እንጋብዛለን። ግን ሁሉም ሰው ደግሞ ከወጣቱም ከአዛውንቱም ውጭ አለ ማንኛውም ሰው ደግሞ እዚህ ፕሮግራም ላይ እንዲመጣ እንፈልጋለን። እኛ ብዬ ደከመ ለሚቀጥሉት አመታት መጀመሪያ ላይ እንደጠቀስ ነው ይህን ፕሮግራም የአደባባይ ፕሮግራም የማድረግ እቅድ አለ። የዛ መነሻው ደግሞ ዛሬ የሚመጣው ሰው ነው። ዛሬ ብዙ ሰው ካልመጣ እኛም ለወደፊቱ ሞቲቬሽኑ እየጠፋ ነው የሚሄደው። ስለዚህ ኑ። ኢትዮጵያን አንድ ላይ ስንቆም ነው የሚያምርብን። የተለያየ ልዩነት ይኖረን ይችል ይሆናል፣ ግን ይሄ አድዋን ምንም የሚከፋፍለን ነገር የለውም። ትናንትና አባቶቻችን ድምቆቻቸውን በሁሉም አቅጣጫ ከሁሉም ሃይማኖት፣ እኔን አይመለከተኝም ሳይሉ የሄዱበት ፕሮግራም የወደቁበት ወገኖቻቸው ስለሆኑ እነሱን ምኑ እናዘክሯቸው፣ የኢትዮጵያን እናክብራት። አመሰግናለሁ ትር ተስፋዬ ይግዛው ቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር ምክትል ፕሬዚደንትና ወይዘሪት ገነት ማስረሻ የቪክቶሪያ ኢትዮጵያውያን ማህበረሰብ ማህበር የህዝብ ግንኙነት ኃላፊ ስለ ቃለ ምልልሱ እናመሰግናለን የቅዳሜ መቶ ሀያ ስምንተኛው የአድዋ ድል በዓል አከባበር ለተጋባዥ ታዳሚዎችም ሆነ ለማህበሩ አመራር የዝግጅት ክፍል አባላት በሙሉ ስኬታማ እንዲሆን ምኞታችን ነው እግዚአብሔር ስጥልን ካሳሁን። አንተም ሁልጊዜ ለምታደርግልን ትብብር ኤስ ቢ ኤስም ሁልጊዜ ለሚያደርግልን ትብብር እናመሰግናለን። ያው ኤስ ቢ ኤስ በሚገባው ቋንቋ ያው እኛም አክብሮታችንን ማቅረብ ይገባናል። እሱን ለወደፊት እናደርጋለን። እግዚአብሔር ስጥልን ካሳሁን። በጣም ነው አመሰግናለሁ። በጣም እናመሰግናለን ካሳሁን።